የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 21 2015 ዓ ም ዝግጅታችን ጀመረ። የኦሮሚኛ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማ እና የኦሮሚያ ክልል መዝሙርን መዘመር ላይና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መለሰ ናቸው። ቀደም ሲል የሰማችኋቸው ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበው ነው። ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ዝግጅቶቻችን እንደተለመደው በሬዲዮ በቴሌቪዥን እንዲሁም በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና ያለም ዜና እናስደምጥ። ጤና ይስጥልን አድማጮቻችን እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ የኤርትራ ወታደሮች ከሰሜን ኢትዮጵያ ትላልቅ ከተሞች ለቀው እየወጡ መሆኑን የአይን ምስክሮችና አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ባለስልጣን ለሮይተርስ ዜና ወኪል ተናግረዋል እንግዶ ወልዴ ዝርዝሩን ያቀርበዋል ለሁለት ዓመታት በሰሜን ኢትዮጵያ በነበረው ጦርነት ተሳታፊ የነበሩት የኤርትራ ወታደሮች ከሽረ እና አክሱም ለቀው ወደ ድንበር አቅጣጫ በመሄድ ላይ ናቸው ሲሉ የአይን ምስክሮች ለሮይተርስ ዜና ወኪል ተናግረዋል። በኢትዮጵያ መንግስት ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል በነበረው ሁለት ዓመት የፈጀ ጦርነት የኤርትራ ወታደሮች የኢትዮጵያ ኃይሎችን በመደገፍ ተሳትፈዋል። ኤርትራ ከዛሬ ሁለት ወር ገደማ በፊት የተፈረመው የሰላም ስምምነት አካል አይደለችም። ስምምነቱ ግን የውጭ ኃይሎች ከሰሜን ኢትዮጵያ እንዲወጡ ያዛል። ከስምምነቱ መፈረም በኋላ የኤርትራ ወታደሮች በትላልቅ የትግራይ ከተሞች መገኘት የስምምነቱ ዘላቂነት ላይ ጥያቄ አስነስቶ ነበር። የኤርትራ ወታደሮች እስከ ወዲያኛው ትግራይን ለቀው ይውጡ ወይም ከተወሰኑ ከተሞች ብቻ ያፈግፍጉ መጀመሪያ ላይ ግልጽ አልነበረም። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ወታደሮቹ ስለ መውጣታቸው ማረጋገጫም ሆነ ማስተባበያ አልሰጥም ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የኢትዮጵያ መንግሥት ባለሥልጣን ግን የኤርትራ ወታደሮች ከአክሱም እና ሽረ እየለቀቁ መሆናቸውን ለሮይተርስ አረጋግጠዋል። የትግራይ ኃይሎች ቃል አቀባይ ጌታቸው ረዳ እና የኢትዮጵያ መንግሥት ብሔራዊ የጸጥታ አማካሪ ሬድዋን ሁሴን አስተያየታቸውን እንዲሰጡ ሮይተርስ ቢሞክርም ሊያገኛቸው አልቻለም። በአክሱም እና ሽራ ያሉ ሶስት የግብረሰና የድርጅት ሰራተኞች እንዳሉት በርካታ የጭነት ተሽከርካሪዎችና ሌሎች መኪኖች ላይ የተጫኑ የኤርትራ ወታደሮች ድንበር ላይ ወዳለችው ሽራሮ ከተማ አቅጣጫ ሲሄዱ ማየታቸውን ተናግረዋል። ከእርዳታ ሰራተኞቹ አንዱ አንዳንዶቹ ወታደሮች የደህናውኑ ምልክት በእጃቸው ሲያሳዩ ነበር ብለዋል። አንድ የእርዳታ ሰራተኛ ሁሉም የኤርትራ ወታደሮች ከሽረ ለቀዋል ሲሉ ሌላኛው ደግሞ በርካታ ቁጥር ያላቸው አሁንም በከተማው እንደቀሩ ተናግረዋል። የተለያየ ነገር መናገራቸው ምክንያቱ ግልጽ እንዳልሆነለት የሮይተርስ ዘጋቢ አመልክቷል። ከሰላም ስምምነቱ በኋላ የኤርትራ ወታደሮች በሲቪሎች ላይ ዝርፊያ፣ እገታና ግድያ ፈጽመዋል ሲሉ በትግራይ ያሉ ነዋሪዎች ይወነጅሏቸዋል። የኤርትራስ ባለሥልጣናት ለውንጀላው ቀጥተኛ መልስ አይሰጡም። የኤርትራ ወታደሮች በኅዳር 2013 በአክሱም በመቶ የሚቆጠሩ ሲቪሎችን በ24 ሰዓታት ውስጥ መግደልን ጨምሮ ሌሎች ሰቆቃዎችን ፈጽመዋል ሲሉ ነዋሪዎችና የሰብአዊ መብት ድርጅቶች ይከሳሉ። ኤርትራ ውንጀላውን ታስተባብላለች። ኤርትራ የትግራይ ኃይልን የሚመራው ህወሓትን እንደ ጠላት ማየቷን ቀጥላለች ይላል የሮይተርስ ሪፖርት። ህወሓት የፌዴራል ስልጣኑን በበላይነት ይዞ በነበረበት ወቅት በኢትዮጵያና ኤርትራ መካከል በ1990ዎቹ መጀመሪያ ላይ ለሁለት ዓመታት የቆየ ጦርነት ተካሂዷል። የኢትዮጵያ መንግሥትና የትግራይ ክልል ባለሥልጣናት የሰላም ስምምነቱን ለመተግበር መጀመሪያ ላይ ፍጥነት ባያሳዩም ባለፉት ሳምንታት ግን በርካታ ተግባራትን አከናውነዋል። አቃቢ ህግ ኢትዮ ንቃት የተባለው የዩቱብ ሚዲያ አዘጋጅ በሆነችው መስከረም አበራ ላይ በሰባት ቀናት ውስጥ ክስ እንዲመሰረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ መስጠቱን ጠበቃዋ ተናግረዋል። የመስከረም አበራ የግል ጠበቃ ሰለሞን ገዛህኝ ዛሬ ለአሜሪካ ድምጽ ሲናገሩ፣ ትናንት ምርመራዬን አጠናቀቅ ያለው ያለው ፖሊስ ግለሰቧን በተለያዩ ወንጀሎች መጠርጠሩን እንደገለጸ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል። ለአስራ ሰባት ቀናት ያህል በስር ላይ የምትገኘው ኢትዮ ንቃት የተሰኘው የኢትዮ ሚዲያ አዘጋጅ መስከረም አበራ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ ችሎት ስትቀርብ የትናንቱ ለሁለተኛ ጊዜ ነው። ይህንኑ ለአሜሪካ ድምፅ የገለጹት ጠበቃዋ ሰለሞን ገዛህኝ የተጠረጠረችበትን ወንጀልም አብራርተዋል። ፖሊስ የጠረጠረበትን እንዲያስረዳ የተለያዩ ወንጀሎች ነው ፈጽማለች የሚል ነው። አንደኛው ህዝቡ መከላከያ ምረት እንዳይኖረው እንዲሁም ደግሞ ከጉራጌ ክልል ጋር በተገናኘ ንቃት በሚባል የግል ሚዲያዋ በምታደረጋቸው ዘገባዎች ጉዳይ ክልል ላይ በተነሳው ግጭት ቦምብ ፈንድቶ ቦሴ ላይ ጉዳት ደርሷል የሚል ነው። ሌላው ከዚህ ከአማራ ወጣት ውስጥ ጋር በማነሳታት በሚል ነው። ሌላው ህገ መንግሥታዊ ስርዓቱን ለመናድ እና እንዲሁም ከቴሮሪዝም ጋር ከሽብር ጋር በተገናኘ ነው የተጠረጠሩት። በእኛ በኩል የቀረበው ምንድን ነው፣ ፖሊስ ይሄ ነው ብሎ ትክክለኛውን ክስ ለይቶ ያቀርባል ሊያቀርባል ታሳስ መጀመሪያ ስድስት ሁለት ሺህ አስራ አምስት ዓመተ ምህረት በነበረው ችሎት ፖሊስ መረጃ እንዲያሰባስብ የአስራ አራት ቀናት ተጨማሪ ጊዜ ተሰጥቶት እንደነበር ጠበቃው አስታውሰዋል። ትናንት በነበረው ችሎት ደግሞ ፖሊስ ምርመራውን አጠናቆ ለአቃቤ ሕግ እንዳስረከበ ማስታወቁን ጠቅሰዋል። አቃቤ ሕግም የፖሊስ ምርመራ መዝገብ እንደደረሰው መግለጹን የጠቆሙት ጠበቃ ሰለሞን ገዛኸኝ ለክስ መመስረቻ አስራ አምስት ቀናት እንዲፈቀድለት በችሎቱ የትናንት ውሎ ጠይቆ እንደነበርም አስረድተዋል። አቃቤ ሕግ የጠየቀውን የአስራ አምስት ቀናት የክስ የክስ መመስረቻ ጊዜ መቃወማቸውንም ጠበቃው አክለው ገልጸዋል። የቪዲዮ ማስረጃዎች፣ የሰነድ ማስረጃዎች ረዝም ያለ ጊዜ ምርመራ ስለሚያስፈልገው አሁንም ተጨማሪ አስራ አምስት ቀን በእኛ በኩልም እንደገና ያመለከትነው ምንድነው ምንድን ነው ፖሊስ ምርመራ ብላ አቅርቤግ እንደገና ላ የክስ መመስረቻ ጊዜ ሰጠን ያለው እና ይህም ተገቢ አይደለም አለ እንዲሁም ደግሞ እንደገና ደግሞ ቪዲዮዎችን እና የተለያዩ መረጃዎችን ከደንቡ ሊሰበሰባቸው ስለሆነ ምንም አይነት ተጨማሪ ጊዜ አያስፈልግም እና አጭር ጊዜ የክስ መመስረቻ ሰጠን ብለን አመለከትም። ዳኞቹም ተመካክረው የሰባት ቀን ጊዜ መመስረቻ አቃቤ በሰባት ቀን ውስጥ ሰባት መስርቶ እንዲቀርብ በማለት ለሀያ ሰባት አሁን ሀያ ሰባት ላይ ተቀጥሏል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ አቃቤ ሕግ ለክስ መመስረቻ የጠየቀውን የአስራ አምስት ቀናት ጊዜ ውድቅ በማድረግ በሰባት ቀናት ውስጥ ክስ እንዲመሰረት ትዕዛዝ በመስጠት ለታህሳስ ሀያ ሰባት ሁለት ሺ አስራ አምስት ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባለፈው ሳምንት ባወጣው መግለጫ ፖሊስ መስከረምን ያለምንም ቅድመ ሁኔታ እንዲለቅ ጥሪ አቅርበዋል። ለአሜሪካ ድምጽ መስፍና አራጌ ነኝ ከደሴ አድማጮች። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በጋና በ21 ዓመታት ውስጥ ከፍተኛ ሆኖ የተመዘገበው የዋጋ ግሽበት የዘንድሮ በዓል ለብዙዎቹ ሰዎች ከባድ እንዲሆን ማድረጉ ተነገረ። የኮቪድ-19 ወረርሽኝና የዩክሬን ጦርነት ግፊት ተጨምሮ በጋና የዋጋ ግሽበቱ 50.3 ከመቶ መድረሱ ተመልክተዋል። በዚህ የተነሳም እጅግ የናረውን የዋጋ ውድነት መቋቋም ያቃታቸው ብዙዎቹ ጋናውያን ወጪዎቻቸውን እንዲቆጥቡ መገደዳቸው ተነግረዋል። ባህላዊ የሆነውን የበዓል ጊዜ ጉዞ ጨምሮ ብዙዎቹ አገር ቤት ወዳሉት ቤተሰቦቻቸውና ዘመዶቻቸው በመሄድ የሚያሳልፉትን ጊዜ ለመሰረዝ እንደተገደዱም ተመልክተዋል። ሩሲያና ኢራን በኒውክሌር ዙሪያ ከኢራን ጋር የሚደረገውን ድርድር በድጋሚ አለመጀመር ሊኖረው ስለሚችለው አደጋ በቅርቡ አስጠንቅቀዋል። ሆኖም በቅርቡ በኢራን የተካሄደውን የሰብአዊ መብት ጥሰት ተቃውሞ እና ሩሲያ በዩክሬን ላይ ያካሄደችውን ጦርነት ተከትሎ የምዕራባውያን አገሮች ድርድሩን ለመቀጠል ፍላጎት እንደሌላቸው ሁለቱም አገሮች በተናጥል ገልጸዋል። መቀመጫውን ቪዬና ያደረገው ዓለም አቀፉ የአውቶሚክ ኤነርጂ ተቋም ኢራን በሳተላይት ምስል የተደረሰበትና ይፋ ያላደረገችው ሰው ሰራሽ ዩራኒየም በሶስት ስፍራዎች ስለመገ የማገኘታቸው ጉዳይ እንድታብራራ ለረዥም ጊዜ ሲጠይቅ ቢቆይም ኢራን ያንን አላደረገችም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ትላንት ሐሙስ ለመንግስት መገናኛ ብዙኃን በሰጡት መግለጫ ሞስኮ ዩናይትድ ስቴትስና አጋሮቿ ከኢራን ጋር ስምምነት ላይ እንዲደርሱ ትደግፋለች ብለዋል። ይሁን እንጂ ከኢራን ጋር ከኒውክለር ስምምነት አለመድረስ ውጥረቱን ሊያባብስ የጦር መሳሪያ እሽቅድድምና ግልጽ ግጭት ሊፈጥር እንዲሁም የማይቀለበሱ መዘዞችን ሊያስከትል እንደሚችል ላቭሮቭ አስጠንቅቀዋል። ዩናይትድ ስቴትስ የውጭ ሽያጩ ለዓመታት ተወስኖ እንዲቆይ እገዳ የጣለችበት ግዙፉ የቻይና ቴክኖሎጂ ኩባንያ ህዋዌ በቀውስ ውስጥ የመሆኑ ሁኔታ ማብቃቱን አስታወቀ። የዩናይትድ ስቴትስ እገዳዎች አሁን ተለማምደናቸዋል፣ እንደ ወትሮው ወደ መድበኛ የቢዝነስ ይዞታችን ተመልሰናል ሲሉ የኩባንያው የወቅቱ ሊቀመንበር ኤሪክ ሹ ዛሬ አርብ ባወጡት መግለጫ ገልጸዋል። የ2022 ዓመታዊ ገቢ 91.6 ቢሊዮን ዶላር መሆኑን ያስታወቀው ህዋዌ ካለፈው ዓመት ጋር ተመሳሳይ መሆኑንም ገልጿል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃን ለዓለም ዜናዎቹ እናመሰግናለን። በ2225 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 21 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። አሁን ቀዳሚ ወደሚሆነው የአብይሮች ዘገባችን እንለፍ። በአዲስ አበባ ከተማ ይቅርታ በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የክልል ሰንደቅ ዓላማን የመስቀልና ክልላዊ መዝሙርን የማዘመር እርምጃ የሕግ መሰረት የሌለ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ችግሩን ለመፍታት መደረግ ያለባቸውን የጥንቃቄ እርምጃዎች በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ኬኔዲ አባተ ዝርዝራለሁ በአዲስ አበባ ከተማ አስተዳደር ውስጥ በአፋን ኦሮሞ ትምህርት በሚሰጥባቸው ትምህርት ቤቶች ተፈጥሮ የነበረውን የጸጥታ ችግርና ያስከተለውን የሰብአዊ መብቶች ጥሰት መመርመሩን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማን ከመስቀልና የክልሉ መዝሙር እንዲዘመር ከመደረጉ ጋር የተያያዘ ነው ሲል በምርመራ ሪፖርቱ አመልክቷል። በረብሻው ወቅት በተማሪዎች ላይ ከባድና ቀላል የአካል ጉዳት እንዲሁም በንብረት ላይ ከፍተኛ ጉዳት መድረሱን የገለጸው ይሰመኮ ይህም በዋናነት በተማሪዎቹ የእርስ በርስ ግጭት እየተከሰተ ነው ብሏል። ወይዘሮ ራኬብ መሰለ የኢሰመኮ ምክትል ዋና ኮሚሽነር ናቸው። በተፈጠረው አለመግባባት ወይም ግጭት ምክንያት የተወሰኑ ልጆች ቀላልና ከባድ ሚባል ጉዳት እንደደረሰባቸው በተለይ ደግሞ በንብረት ላይ ከፍተኛ ጉዳት እንደደረሰ ይሄም ደግሞ በአዲስ አበባ ባሉ ትምህርት ቤቶች ውስጥ የኦሮሚኛ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማና የኦሮሚያ ክልል መዝሙርን መዘመር ላይ እና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል። በአብዛኛው እርስ በርስ በነበረ ግጭት ነው። ሂደቱ እንዲካሄድ በሚደግፉና በማይደግፉ ተማሪዎች መካከል በተፈጠረው ግጭት ነው። ትልቁ በፖሊስ ወይም በሰላም አስከባሪ ሰዎች ላይ ግን ሕጻናቱን ካላግባብ የመያዝ ላይ ነው። በተለይ ሕጻናት ስለሆኑ ወደ ፖሊስ ጣቢያ መውሰዱ ያው ፖሊስ ጣቢያዎቻችን እንደምናውቀው የተሟላ አገልግሎት የሚሰጡ አይደሉም። ከአስራ ስምንት ዓመት በላይ የሆኑ ወንጀል ፈጽመዋል ተብለው የተያዙ ሰዎችም የሚያዙበት አካባቢ ስለሆነ በእንደዚህ አይነት ሁኔታ መያዙ አስፈላጊ እና ተመጣጣኝ አይደለም ነው የእኛም ግኝት ያሳየው። አሁን ላይ ታስረው የሚገኙ ምን ያክል እንደሆኑ የደረሳችሁበት ነገር አለ? ጉዳት ውስጥ የደረሰባቸው በቁጥር ምን ያክል እንደሆኑ ብዙዎቹ? ኤግዛክትሊ ምን ያህል እንደሆኑ በቁጥር የለንም። የተወሰኑት ትምህርት ቤቶች ላይ ብቻ ስለሆነ ምርመራውን ያደረግነው። በወቅቱ ግን ወደ አራት መቶ የሚሆኑ ሰዎች ተይዘው እንደነበረ አብዛኞቹ ግን በተለይ ህጻናቶች ህፃን ተማሪዎች የህጻናት ችሎት ቀርበው ወይም መደበኛ ችሎት ቀርበው ወዲያው በዋስትና የሚለቀቁት በዋስትና በነፃ የሚለቀቁት በነፃ ተለቀው እንደነበረና ከህዳር አስራ ሶስት ድረስ ወደ መቶ ሀያ አካባቢ ተጠርጣሪዎች ግን ተይዘው እንደነበረ አሳይቷል ምርመራው። በትምህርት ቤቶቹ የተከሰተውን የጸጥታ ችግር በተመለከተ በቅርቡ ከመንግስት ትምህርት ቤቶች አመራሮች ጋር በተደረገ ውይይት ላይ የአዲስ አበባ ከተማ ከንቲባ አዳነች አበቤ በሰጡት ማብራሪያ የክልል ሰንደቅ ዓላማና መዝሙር ለችግሩ ሰበብ ሆነ እንጂ ጉዳዩ ፖለቲካዊ ነው ማለታቸውን መዘገባችን ይታወሳል። የጸጥታ ችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማ መሰቀልና የክልሉ መዝሙር ጉዳይ መሆኑን የገለጸው ኢሰመኮ በበኩሉ የአንድ ክልል ሰንደቅ ዓላማ በሌላ ክልል ወይም ከተማ አስተዳደር የመ መንግስት ወይም የግል ተቋሞች ውስጥ እንዲሰቀል የሚያስችል የህግ መሰረት የለም ሲል በሪፖርቱ ገልጿል። ይህን ያብራሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ራኬብ የኮሚሽኑን ምክረ ሀሳብም ገልጸዋል። ከሰንደቅ ዓላማ ጋር ያለው ጉዳይ እንግዲህ ያው ህጉ የሚለውን ተንትነን አሳይተናል። በህጉ መሰረት ሰንደቅ ዓላማው ሊውለበለብ የሚችለው አዲስ አበባ ውስጥ የፌዴራል መቀመጫ እስከሆነ ድረስ የፌዴራል ሰንደቅ ዓላማ ነው። እንዲሁም ደግሞ የክልል መስተዳድር ጽህፈት ቤቶች ባሉበት፣ አሁን ለምሳሌ አዲስ አበባ ላይ የኦሮሚያ የአስፈጻሚ አካል ቢሮዎች ስላሉ በነሱ ቢሮዎች ውስጥ ፌዴራሉም የኦሮሚያ ክልልም ሰንደቅ ዓላማ ሊለበለብ ይችላል። በሌላ ሁኔታ ግን ያንን ሁኔታ የሚፈቅድ ህግም ፖሊሲም የለንም። መዝሙሩን ብሔራዊ መዝሙሩንም በተመለከተ ህጉ የሚለው የብሔራዊ መዝሙሩን በተለያዩ ቋንቋዎች ተርጉሞ ዜማው እንደተጠበቀ ሆኖ በሚመለከታቸው ምክር ቤት እንዲጸድቅ ተደርጎ በተለያዩ አካባቢዎች ይፈጸማል እንጂ የክልል መዝሙሮች ይኖራሉ የሚል ህግ የለንም። ስለዚህ እንደዚህም አይነትም ሲደረግ እንደ አግባቡ ውይይት ተደርጎበት ከህጉ ጋር የተጣጣመ ነው ወይ፣ የሰብአዊ መብቶች ላይ የሚያደርገው አሉታዊ ሁኔታ ይኖራሉ የሚለውም በደንብ በአግባቡ ተወያይቶ መተግበር እንደሚኖርበት ነው ያሳየ ነው። የአዲስ አበባ ከተማ አስተዳደር ከአፍ መፍቻ በተጨማሪ የአገር ውስጥና የውጭ ቋንቋዎችን በስርዓተ ትምህርት ለማካተት በኮተቤ ዩኒቨርሲቲ ጥናት ያስጠና ሲሆን በዚህ ላይ ውይይቶችን ማድረግም ጀምሯል። የኢሰመኮ ምክትል ዋና ኮሚሽነር ወይዘሮ ራኬብ የእንደዚህ አይነት ፖሊሲዎች ሲተገበሩ ሊደረጉ ይገባቸዋል ስላሉት የጥንቃቄ እርምጃ አስረድተዋል። በተለያዩ ቋንቋዎችም ትምህርት መስጠት በፖሊሲ ደረጃም እየታየ ስለሆነ አንዱ እንግዲህ እንደዚህ አይነት ፖሊሲዎች ሲወጡ በሰብአዊ መብቶች ጉዳዮች ላይ ሊኖረው የሚችለው እንድምታ ምንድን ነው፣ አሉታዊ ሁኔታ ምንድን ነው? የሚለውን መታየት ያለበት ጉዳይ መሆኑን አንዱን ይጠቁመናል። በተለይ ደግሞ ሕጻናትን በተመለከተ የሚፈጸሙ ነገሮች ዓለም አቀፍና የሀገራዊ ሕጎቻችንን ማየት ይኖርበታል። አሳታፊ መሆን አለበት ምክንያቱም ማህበረሰቡን የሚመለከት ትምህርት ቤቶች ውስጥ የሚተገበር ሕግ ስለሚሆን ወይም ፖሊሲ ስለሚሆን ተማሪዎችን፣ ወላጆችን፣ የአካባቢውን ሰዎች ባሳተፈ መልኩ ግልጽ በሆነ ሂደት ሊፈጸም ይገባል እንጂ የተወሰኑ ባለድርሻ አካላት ብቻ ተወያይተው የሚወስኑት ውሳኔ መሆን የለበትም የሚል ነው። በከተማዋ አንዳንድ ትምህርት ቤቶች ተከስቶ ከነበረው ችግር ጋር በተያያዘ ፖሊስ ብዙ ተማሪዎችን ከማሰሩ በስተቀር አብዛኞቹ የፖሊስ አባላት በጥንቃቄና ተመጣጣኝ በሆነ እርምጃ ሁከቱን ለማረጋጋት ይጥሩ እንደነበር እማኞችን ዋቢ አድርጎ ኢሰመኮ በሪፖርቱ ጠቅሷል። በሁከቱ ሕይወቱ ያለፈ ተማሪ እንደሌለም ያመለከተው ኢሰመኮ በእስር ላይ የሚገኙትን ሁኔታ በመከታተል ላይ እንደሚገኝም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ የስልክና ኢንተርኔት አገልግሎት በከፊልም ቢሆን በመቀለ መጀመሩ ቤተሰቦቻቸውን በስልክ እንዲያገኙ ስላደረጋቸው መደሰታቸውን የመቀሌ ከተማ ነዋሪዎች ገለጹ። ኔትወርክ በመከፈቱም የሞባይል መለዋወጫዎች ሽያጭና ጥገና ስራ ዳግም በጣም ደምቋል። ሙልጌታ አጽብሃ ዝርዝር አለው። ለአንድ አመት ከሰባት ወራት በላይ ተቋርጦ የነበረ የስልክ አገልግሎት እንዲሁም ለሁለት አመት ከሁለት ወራት ተቋርጦ የነበረ የሞባይል ዳታ ኢንተርኔት ረቡዕ ታኅሣሥ 19 2015 ዓ ምት ከቀትር በኋላ በመቀለ ከተማ በከፊልም ቢሆን ስራ ጀምሯል። በመቐለ ከተማ ሮማናት አደባባይ ስልክ እየደወሉ ያገኘኋቸው አቶ ሀፍቶም ተክላይ ስልክ ተዘግቶ በመቆየቱ ከቤተሰብ ሳንገናኝ ቆይተናል ሲሉ ተናግረዋል። አሁን በመከፈቱ ደግሞ መገናኘት ጀምረናል ብለዋል። ከሰባት ወር ከስምንት ወር በኋላ ነው ስልክ ማግኘት የቻል ነው። ያው ስልክ አግኝተን አሁን በመንገድ ላይ ያገኘህኝም እኔ ወደ የቤተሰብ መርዶ ነበረ፣ ወደዛ እየሄድኩ ነው ያገኘኝ ምንም ነገር ሳንሰማ ያው ወደ አንድ ዓመት አካባቢ በሞት የተለየን ቤተሰብ መርዶ ስለመጣ ነው ወደዛ የሄድኩ ነው ያገኘኝ። ተዘግቶ መቆየቱ ያው ልናገኘው የሚገባ መሰረታዊ ፍላጎት ነው። አሁን የቴክኖሎጂ ዘመን ነው። ዘመኑ የቴክኖሎጂ መሆኑን ሰው ልጅ መሰረታዊ ፍላጎቶች ከሚባሉ አንዱ ሞባይል ሆኗል። ሁሉም ነገር ስራዎቻችን በዛ ነበረ የምናቀላጥፈው እና ተዘግቶ መቆየቱ ያው ከማህበራዊም ኢኮኖሚያዊም ችግሮች አጋጥመው ናል። ያው አሁን መከፈቱ ደግሞ ጥሩ ነው። የስልክ አገልግሎቱ በሌሎች የትግራይ አካባቢዎች እንዲከፈቱም አቶ ሀፍቶም ጠይቀዋል። ማዲግራት ቤተሰቦች አሉ፣ እነሱን ማግኘት አልቻልኩም። ያው ይሄም ቶሎ ብሎ መከፈት እንዳለበት ነው የሚሰማኝ። ምክንያቱም አንድ ቦታ ላይ ከፍተህ አንድ ቦታ ላይ መተው ጥሩ አይመጣም እና ያ ቢከፈት ማህበረሰቡ የሚገባው መብቱ ነው፣ መብቱ መጠቀም አለበት። ያው ሰላም ከሆነ ደግሞ ሙሉ ነው እንጂ የግማሹን ሰጥተህ ግማሽን መንሳት ትክክል አይመስል አይታየኝም። በመቀለ ሮማናት አደባባይ አካባቢ የሞባይል ካርድ የሚሸጡ ሰዎች አግኝቻለሁ። ባለ 10 ብር ካርድ በ15 ብር፣ እንዲሁም ባለ 25 ብር ካርድ በ30 ብር፣ በሁሉም ካርዶች የዋጋ ጭማሪ አድርገው ሲሸጡ ነበር። የሚኖሩበት ላጪ የተባለ የመቀለ ከተማ መንደር ኔትወርክ ስለማይሰራ ስልክ ለመደወል ወደ አካባቢ የመጡ አቶ አክሊሉ ሀፍታይ የተባሉ በበኩላቸው ስልክ መጀመሩን በጣም ደስ ነው ያለን በቃ፣ ከተለያየ ህብረተሰብ እና ቤተሰብ ጋር መገናኘታችን በጣም ደስ የሚል ነው። ደስ ብሎናል። ደሴ አካባቢ ከሚገኙ ሚስቴ ከእናቷ ማለት ከሳቸው ጋርና ከእህቴም አዲስ አበባ ካሉ ና የተገናኘ ስራሆን በቃ ደስ ብለኛል። በጣም ከፍተኛ ደስታን ይሰማል። እንደዚሁ መቀጠልን ያለበት ሰላም። በቃ እንደዚህ መቆጠል አለበት ሰላም፣ ለሰው ልጅ አስፈላጊ ነው። የሞባይል ስልክና መለዋወጫ ንግድ የተሰማራው ኪዳን ሀንስ የተባለ ባለፉት ሁለት አመታት ስራችን ቆሞ ነበር ብለዋል። ሁለት አመት የነበረ ስልክ አልነበረም፣ ምንም አይነት እንቅስቃሴ ሞባይልና ኤሌክትሮኒክስ እንቅስቃሴ ምንም አይነት አልነበረም። እኔ ሙሉ በሙሉ አልነበረም ብ ነው መስ አንዳንዴ ቻርጀር፣ ሄድፎን ለፊልም ለሌላ ነገሮች የሚጠቀሙለት ለቪዲዮ ነው እንጂ ሌላ ስልክ መሸጫ የሚባል ነገር እንቅስቃሴ የሚባል ነገር አልነበረም። እዛ ዝም ብለን ከፍተን ነው ወደ ቤታችን ነው የምንመለሰው እንጂ ምንም አይነት እንቅስቃሴ አልነበረም። ሁለት አመት የነበረ ሲገልጸው ምንም አልነበረም። በዚህ ሁለት ቀናት የተጀመረው የስልክና የኢንተርኔት አገልግሎት ገበያችን እንዲደምቅ አድርጎታል ብለዋል። ከትናንት ወዲያ ከተጀመረ በኋላ ጀምሮ አሪፍ እንቅስቃሴ ነው ያለው። ሰው የመግዛት ፍላጎት አለው። በጣም እኔ የተረዳሁት አዲስ እቃሚ የገዛ ነው። የተበላሸውም እያስተካከለ ነው ያለው እና ስልኩ ለመደወል በጣም እንትን ያለው ሰው ና ደስ የሚል እንቅስቃሴ ነው ያለው። መንገዱ ቢከፈትና ያው እቃው እንደ ኖርማሊ ቢገባ፣ እቃው ኖርማል ከገባ ደግሞ መንገዱ ከተከፈተ ያው ተጠቃሚን በቅናሽ ያገኛል፣ እኛም ተወዳድረን እቃውም እንሸጣለን። በጥገና ስራ የተሰማራ ሀይልሽ ግርማ እየተባለ ሌላ የከተማዋ ነዋሪ በበኩሉም ኔትወርክ በመለቀቁ ከሁለት ዓመት በኋላ ብዙ ሰው ስልኩ እያስጠገነ ነው እኛም ስራ ጀምረናል፣ በማለት ተናግረዋል። ያሳለፈው ሁለት ዓመት በጣም ተጎድተናል፣ ተቸግረን ነበር፣ ስራ አልነበረም። አሁን ግን ተሻሽለዋል። በጣም አሪፍ ነው። ኔትወርክ በመለቀቁ ደስተኛ ነን። ብዙ ሰው እየመጣ ነው ያለ። አሁን በወረፋ ነው እየመጣ ነው ያለው እያስተናገድ ነው ያለ ነው ማለት ነው ለአክሰሰር ብዙ ስፔር አይገባም ያለ ስክሪን ምናምን የለም እያል ነው እየመለስ ነው ያለ ነው እንጂ አሪፍ ነው ያለ። በትናንትና እለት በመቀለ ከተማ የሰላም ስምምነት ተግባራዊነት የሚከታተልና የሚገመግን ቡድን በይፋ ስራው መጀመሩ አሜሪካ እንደምታደንቅ የውጭ ጉዳይ ሚኒስትሩ አንቶኒዮ ብሊንከን በትዊተር ገጻቸው ጽፈዋል። የዚህ ቡድን መመስረት ግጭት የማቆም ስምምነቱ ተግባራዊ ለማድረግ እንዲሁም የህወሓት ትጥቅ መፍታትና የኤርትራ ኃይሎች መውጣት ለማረጋገጥ የሚሰራ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት ህይወቱ ያለፈው ብራዚላዊው የእግር ኳስ ኮከብ ፔሌ በዘመኑ ኢትዮጵያውያን ተጫዋቾች ላይ ተጽዕኖ ያሳድር እንደነበር የአሜሪካ ድምጽ ያነጋገራቸው አድናቂዎቹ ተናግረዋል። አስተያየታቸውን የሰጡን የአዲስ አበባና የድሬዳዋ ነዋሪ የሆኑ የፔሌ አድናቂዎች በህልፈቱ የተሰማቸውንም ሀዘን ገልጸዋል። ኬኔዲ አባትና አዲስ ቸኮል ያጠናቀሩትን ዘገባ ኬኔዲ አባት ያቀርበዋል። ኤድሰን አራንተስ ዶ ናሲሜንቶ ትክክለኛ መጠሪያ ስሙ ነው። በይበልጥ ፔሌ በሚል ቅጽል ስሙ የሚታወቀው ብራዚላዊው የእግር ኳስ ንጉስ ሶስት የዓለም ዋንጫ በማንሳት ብቸኛ ተጫዋች የሆነው ፔሌ በአንጀት ካንሰር ህመም ሲሰቃይ ቆይቶ በ82 ዓመቱ ትናንት ሐሙስ ታኅሳስ 20 ይህችን ዓለም ተሰናብቷል። በአንድ ወቅት ፊፋ የ20ኛው ክፍለ ዘመን ታላቅ ተጫዋች ብሎ የሰየመው ፔሌ ለዓለም እግር ኳስ ጉልህ አስተዋጽኦ እንዳደረገ ብዙዎች ይስማማሉ። ፔሌ ዘመኑ በኢትዮጵያውያን ላይም ከፍተኛ ተጽዕኖ ስለመፍጠሩ በአዲስ አበባ ስታዲየም አካባቢ አግኝተን ያነጋገር ናቸው የተጫዋቹ አድናቂዎች ተናግረዋል። ግሩም ወርቁ ኢትዮ ቴሌኮም ሰራተኛ ነኝ። ፔሌ የእግር ኳስ ጀግና ማለት ነው። እግር ኳስ ከተፈጠረ ጀምሮ እንደ ፔሌ የሚሆን፣ እኔ አላየው፣ በታሪክም አይቻለሁ። በፊት በነበሩ ሚዲያዎች በቴሌቪዥን እናየው ነበር። ዝናውም እንደዚሁ በጣም የናኘ ነበር። ፔሌ በጣም ጥበበኛና ለዓለም ፉትቦል ደግሞ ትልቁን ነገር ያበረከተ የዓለም ዋንጫን ደግሞ ልዩ የሚያደርገው ፔሌን በ1958 በ1962ና በ1970 ላይ ዋንጫ ሶስት ጊዜ የዓለም ዋንጫን የወሰደ ብቸኛው እግር ኳስ ተጫዋች ነው። የኢትዮጵያ ተጫዋቾች ድሮ የምናውቃቸው እነ መንግስት ወርቁ፣ እነ ሸዋን ግዛ ጎናፈር፣ እነ አዋድ መሐመድ የሚባሉት ብዙ ተጫዋቾች ነበሩ። በተለይ ኢትዮጵያ ወርቃማ ዘመን ፉትቦል የነበረው የአፍሪካ ዋንጫ ለምሳሌ እዚህ ሲቀር የአፍሪካ ዋንጫ ሲቀር የነበረው ጥበብ ከፍተኛ ነበር። ያ ምንድ ነው የነ ፔሌን የብራዚልን ፉትቦል በመጫወታቸው አንድ ወቅት እነዚህ ዛሬ እንደዚህ ምዕራብ አፍሪካ የሚቀልዱበን በጣም እንቃቸው ነበር በወቅቱ በነ መንግስት ወርቁ ጊዜ ምክንያቱም ክህሎታቸው ብዙ ስላልነበረ። ግን ፔሌ የክህሎት የኳስ ክህሎት ከፍተኛ አስተዋጽኦ ነበረው ለእኛ ተጫዋቾች፣ እና ጥሩ አርአያ ሆኖ ነበር ለእኛ ተጫዋቾች ብዬ ነው የምገልጸው። ፔሌ ይርዳቸው ደምስ ይባላሉ። በዛን ጊዜ የኢትዮጵያ ቴሌቪዥን ነው ያስተላልፈው። በዛን ጊዜ ትልቅ አክብሮትና ትኩረት እናደረግልበት ነበር። ታዳጊዎች በሙሉ ያው የእሱ ስም ሲነሳ ወደፊት መሆን የሚፈልጉት እንደሱ ነው። ከባዶ እግር ጀምሮ እስከ ጀራ ጫማ በሰፈርም በተለያየም ቦታ ባገኙት አጋጣሚ ምን ትሆናላችሁ ተብሎ ሲጠየቁ እራሱ እንደ ፔሌን ስለሚለው በትውልዱም ትልቅ አሪያ ጥሎ ያለፈ አቶ ተካሊም ብራኔ ይባላለው። በዛን ዘመን በቴሌቪዥን በማየት ነው እዚ ሆነ ነበረ። ቱፎዞ የነበረው የፔሌ ጉዳይ በጣም ስሜት ሁሉም አለው። ብራዚል ካላሸነፈ እኛ ፉትቦል ማናይም ነበረ። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩትና በዘመናችን የኢትዮጵያ እግር ኳስ የእውቅና ማማ ላይ የደረሱ ተጫዋቾችንም ያፈሩት የወንድማማቾቹ ዮርዳኖስ አባይና ስምኦን አባይ አባት አቶ አባይ ጌታሁን ደግሞ ስለ ፔሌ ያላቸውን ትውስታ ከድሬዳዋ ጫውተውናል። ቆሜ አለቀስኩ። ይገርማል ዘመድ እንደምትብን መርዶ እንደተነገረኝ ምክንያቱም ፊቴ የ958 እሱን በብላክ ንትን ነው ፊልም ላይ ያየሁት ከስዊድን ጋር ሲጫወቱ ፋይናል እንዴት እንዳገባ እንዴት ኳስ አንዷን ከመጣችሁን ኳስ እንዲህ አድርጎ ገና ሳትቆም ኳሷ እንዴት እንደመታት 17 ዓመት ልጅ ሆኖ እሱ ሁሉ ትዛለኝ ከዛ ደግሞ በደንብ ያየሁት የቱን መሰለ 1970 በአውሮፓ አቆጣጠር በእኛ 62 ከጣሊያን ጋር ፋይናል ደርሶ አራት ለአንድ ያሸንፉበትን አንድ ኳስ ከዛ ሰጠው። ጓደኛ ግን ነው የ956 እንግሊዝ ላይ የተደረገውን ከጋርንቻ ጋር ነበሩ ሁለቱ። ጋርንቻ ከዛ በኋላ ነው ያቆመው። ፌሌ ግን ቀጥሎ እስከ መቶ ሰባ ላይ ተአምር ሰርቶ ያንን ሶስተኛ ዋንጫ አገኘ። ሜክሲኮ ላይ ያንን ዓለም ዋንጫ ጨርሻ ፋይናል ላይ ከጣሊያን ጋር ተገናኙ። ምንጊዜም የማይረሳ መሰለህ። በረኛው እዚህ ጋር ነው በፔሌ ጓደኛው ሲያቀብለው፣ ፔሌ እየወጣ ኋሷን ይገርመሃል። በረኛው ሲወጣ ኋሷን ዘሎ ኳሷ በዚህ ጋ አሾለከና በዚህ ጋ ሄደልህና በረኛው እዚህ መካከል ቀረ። እዛ አገኛት ሲመታ በእንጨቱ ስር ሄደች። ዘላለም ማረሳ። መላው ዓለም በዚህ ስመጥር የፊት መስመር ተጫዋች ህልፈት የተሰማውን ሀዘን በመግለጽ ላይ ነው። የኢትዮጵያ መንግስትም የፔሌ ከዚህ ዓለም መለየት አሳዝኖኛል ብሏል። ሚኒስቴሩ ለብራዚል መንግስትና ህዝብ እንዲሁም ለእግር ኳሱ ማህበረሰብ ብሎ ባወጣው መግለጫ በምትሃተኛው ተጫዋች ህልፈት የተሰማውን ሀዘን ገልጿል። አስተያየታቸውን የሰጡ አድናቂዎቹም ሀዘናቸውን እንዲገልጸዋል። ሰው ኖሮ ኖሮ ያልፋል እና እንደሚባለው እንግዲህ በአንጀት የአንጀት ካንሰር ኦር ምናምን የሚባል ነገር በሚዲያዎች እሰማለሁ። በጣም አዝኛለሁ። በጣም ትልቅ ሀዘን የተሰማን ሁላችንም ሌሌም፣ በጣም የምንወደውና አድናቂው ነን። በእግር ኳስ አለም ውስጥ ፈርቀዳጅ ነው ማለት ይቻላል። እነ ጸባው ባሪው እግዚአብሔር እንግዲህ የፈቀደውን ሁሉ አድርጎ በመጨረሻ ነፍሱን በገነት ያኖርልን እንላለን። በጣም ውስጤን የተሰበረው ፔሌ ማለት በጣም በጣም አለምን የሚያስደንቅ ትልቅ ክብር ያለን ሰው ነው። ፔሌ መሰለ ተጫዋች በአለም ይፈጠራል ብዬ አላስብም። ከፔሌ በፊት የአለም እግር ኳስ ከዚህ የብራዚልን ፉትቦል አልታወቅም። ልክ ፔሌ 10 ቁጥር ለብሶ 1958 የዓለሙ ዋንጫ ሲወስዱ በ17 ዓመቱ ያንን ታሪክ ይሰራ። ከዛ በኋላ ብዙ ታሪኮች ሶስት የዓለም ዋንጫ ያቺ የእሱ አስር ቁጥር ለዓለም ፉትቦል ከፍተኛዋን አስተዋጽኦ ነው ያደረገችው። እችን አስር ቁጥር ደግሞ የዓለም ዝነኛ ተጫዋቾች ነው የሚለብሷት ሌ ነቴ ዘላለም የሚዘከር ሰው ነው። በፔሌ ሕልፈት ሀዘናቸውን ከገለጹት መካከል የሆኑት የፊፋ ፕሬዝደንት ጂያን ኢንፋንቲኖ ፣ ፔሌ ችሎታውና የፈጠራ ብቃቱ ተወዳዳሪ የለውም፣ ሌላ ማንም ተጫዋች ሊያልማቸው እንኳን የማይችላቸውን ነገሮች አድርጓል ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን በቀጥታ የምናልፈው ወደ ሁለተኛው አጋማሽ ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው ውይይት ሁለተኛ ክፍል በድጋሚ ይቀርባል። ውይይቱን የመራው አሉላ ከበደ ነው። ተመልካቾቻችን ተመልሰናል። የስቱዲዮ እንግዶቻችንን ላስታውስ፦ አቶ ሄኖክ አበበ፣ ወይዘሪት ማዕዛ ግደይ፣ ዶክተር ኢታና ሐብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸውና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማል ስሜ ፍሬወት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለ ወደፊቷ ኢትዮጵያ ዲያስፖራው ያለው ሳቤ ምንድን ነው የሚያስበው ስለ ኢትዮጵያ? ይህን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል? አዎ አግኝቻ ያለሁኝ ኢትዮጵያ የወደፊት ሁኔታ ዲያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት፣ የተለያየ ርዕዮትን የሚያቀነቅኑ ሰዎች የሚሳተፉበት የህብረተሰብ ማዕከል፣ ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው በእውነት ሳንጋድል ሀሳብን የተለያየ ሀሳብ ሲቪል በሆነ መልኩ የምንከራከርበት እና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም፣ ኢትዮጵያ ላሉ ተቃዋሚ ፓርቲዎችም፣ ላሉትም ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ከሀገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ችላሉ ማለት ነው። እንዲህን ካልኩ ዘቃኛለ ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለው እድሉ ልስጠው። ዲያስፖራው ምን ሀሳብ አለው የሚለው እንግዲህ እንደ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው አንድ ሀሳብ አድርገን ማቅረብ አንችልም ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ በተለይ ውጪ ያሉ ዜጎች ምሁራን፣ እሊቶች የምንላቸው ገንቢ ሀሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድን ነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሀሳብ አለኝ። መልካም። ወይዘሪት ማዛ ባጭሩ። ያው እንግዲህ ዋናው መንስኤ ሀሳቡ ሀሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ የማስበው። ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉን ሸፋፍንን እንለፍ የሚል ኃይል አለ ዲያስፖራ ውስጥ። ግን እኔ የሚመስለኝ ሰላም እንዲመጣ ኮን የሚፈለገው ኢትዮጵያ ውስጥ ሳይሆን ደሆነ አፍሪካ በአጠቃላይ ሰላም እንዲሰፍን አክነው ልጅ መደረግ አለበት፣ የተፈጸመው ወንጀል። ከዛ በኋላ ፍትህና ተጠያቂነት ይሰፍናል። ከዛ በኋላ ሰላም ሊመጣ ይችላል። እና ይህንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሀሳቦችን ፑሽ እያደረግን በሄድን ቁጥር የሚፈለገው ግብ ይገኛል ብዬ አስባለሁ። መልካም ቃል በገባ ነው መሰረት የእናንተ ነው ተራው። በመጀመሪያው ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄውን ማቅረብ ይችላሉ። ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማድረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ። ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን ምንድን ነው? ማንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም እያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን የሚል ጥያቄ ማቅረብ ፈልጋለሁ። ይህን ምንድ ነው አገሪቷ ኢትዮጵያ ውስጥ በአሁኑ ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ፣ አፋር ብዙ ሰው እያለቀ ባለበት ጊዜ፣ ቅማንቶች እየታደኑ ባለበት ጊዜ፣ በሀገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ፣ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ሕዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለህዝቡ ነው ይገባኛል፣ ግን እንዴት ነው የምንሸጋገረው? ነው አንድ ሁለተኛ፣ ጭር ናት። ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሀሳብ አላቸው ወይ? እዚህ ላይ አመሰግናለሁ። ለእሳቸው ጥያቄ እድል ያልሰጠሁትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠት ከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ እፈልጋለሁ እና በጣም አጫጭር አድርጎልኝ። ችግር የለም አጭር ለማድረግ እሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደሚመስለኝ ከብሔር እሳቤ መሻገር መቻል አለብን ነው ፔናችን አንዳችን ባንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው። ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት። እንደተባለው ቅድማል ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለ ጉዳይ ነው ምናልባት ምናልባት ሰክሰስፉል ከሆነ እንኳ ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የእግር ተወርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም ብዙ መንገዶች ብዙ መሻገር ይጠበቅብናል ማለት ነው ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳከም ላይሳከም ስለሚችል ማለት ነው የሰሜኑን ችግር ሊፈተው ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈቱ አይችልም ነገም ሌላ ችግር ውስጥ ነው ልንገባ የሚችል ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በኢንሻንጉል ጋምቤላ ያለው ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደ ዳይሬክት ሆስቲሊቲ ስለቆመ እንደ እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ልናስብ እንችል ይሆናል ማለት አንድ አንድ መጨረሻ የሳቸውን የአቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ ምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጀኔሬሽን ከስልሳዎቹና ሰባዎቹ ጀኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ እኮ ናቸው። እኔ ሰላሳ ሶስት ዓመቴ ነው። ማዛም እንደዛው ቢሆናት ነው እነዚህ ስልሳና ይቅርታ፣ አድሜሽን ከፍ ካረ ስልሳና፣ እውነቴን ነው አንድ ጀኔሬሽን ነን። የእድሜ ልዩነት ቢኖርም አንድ ጀኔሬሽን ነን። ሀያ አምስት ዓመት ነው አንድ ጀኔሬሽን አይደለ? የእኛ ጀኔሬሽን ግን በስልሳዎቹና በአምሳዎቹ ላይ ፖለቲካሊ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምንድነው ነው የሚማግዱን? ነው ለምን እኔና መዓዛ ተነጋግረን አገራችን እያየ ነው እንዳለ አውሮፓ ላይ እየኖር ነው፣ አሜሪካ ላይ እየኖር ነው። በቃ አዲስ ነገር እኮ መፍጠር አይጠበቅብንም። እነሱ ያበጁት ስርዓት አለ፣ እነሱ ያበጁት የዲሞክራሲ መንገድ አለ። እሱን እኮ እየተነጋገርን ወደ አገራችን አምትን ህዝባችን፣ አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው። አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አለ የሚጠበቅብን እኮ እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን ስለማስብ አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል። እባክዎን ስምዎን ያስተዋውቁ። በቅድሚያ በቅድሚያ ከፍተኛ ምስጋና ላቀርብ እወዳለሁ። ስሜን በቻኩ ጁሎ ደንግባላለሁ። ትውልታ ክልሌ ጋምቤላ። እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ጊዜ ኢትዮጵያ በነበርኩበት ጊዜ እንዲያ ድል አላገኘ ወይ ኢትዮጵያ ዜና አገልግሎት ወይ ፋና ወይ ምን አላገኘ። እዚህ ደርሼ ግን ሰልጋ ብዛችን በጣም አመሰግናሉ። ሁለተኛ ቢኤ በጣም ላመሰግናችሁ። ምክንያቱም በደረሰብን ችግር በጣሳ ሰ ዘጠና ስድስት ዓመት በተፈጠረብን ጄኖሳይድ ይላሉ ሌሎች ሰዎች ግን አይሉም። እኔ ግን ይላሉ። ምክንያቱም የአሜሪካ መንግስት አፕሩቭ አድርጓል። ኢንቴንሽን ነው የእኛን ብሔረሰብ እንዲጠፋ። በዚህ በኩል ላደረጋችሁልን ድጋፍ ማረጃው ላለ መቀፍ ህዝብ እንዲደርስ ምስጋና አቀርባለሁ። የማቀርበው ጥያቄ ግን መብት ግን ከሁላችን መሆን አለብን። ምክንያቱም አሁን እየተናገርን ያለ ነው ስለ ትግራይ ነው። ትግራይ ላይ የደረሰው ችግር እኔ ይሰማኛል። ጓደኞች አሉ፣ አብረን የተማርንበት ሰዎች፣ የተማርናቸው ሰዎች አሉ አሁን የሞቱ ጤና ጋር ሲቪል ሰርቪስ ኮሌጅ ጓደኞች ይሞቷሉ። በጣም ይሰማኛል። የሚገደል ህፃን ደግሞ ይሰማኛል። ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት ተደርጓል። በናይሮቢ ግን ሌሎች ችግሮች አሉ። አሁን ለምሳሌ በጋምቤላና በኦሮሚያ መካከል የሆነ ችግር እየሄደ ነው። አሁን ግን በኋላ መብት ካልተሰጠው ጋምቤላና ኦሮሚያ ይዋጋሉ። የኦሮሚያ ክልላዊ መንግስት ምን እያደረገ ነው? ማነው እያደረገ ያለው? እየተናገርን ባለበት ሰዓት አሁን ጋምቤላ ውስጥ ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ፣ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው። ጫቃ ገብቷል አንዱ ታስረዋል። የት እንዳለ አይታወቅም። ለሰላም እየተናገርን እያለን ሌላው እያፈን እያሰደን እየገደል እንዴት ሰላም ይመጣል ኢትዮጵያ ውስጥ? አመሰግናለሁ። ዶክተር አለማየሁ በስካይፕ መስመር ያሉ ይመስለኛል። ዶክተር አልማየሁ ብሩ የዚህን ጥያቄ መልስ እድል እርስዎ ልስጥ። ይሄ የመጨረሻውን ጥያቄ ነው። የመጨረሻውን ጥያቄ በአጭሩ። በጣም ጥሩ። በጣም ሰፊ ነው፣ እንኳን አጭር ለማድረግ እሞክራለሁ። እንደምንሰማው እንግዲህ ዲያስፖራ ዲያስፖራ ሲባል ነበረ። በእርግጥ አንድ የሚጎለን ነገር አለ ዲያስፖራ ምንድን ነው እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም። እውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል፣ ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል። ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው። ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነፃነት ግንባርን መስለው በአካባቢው ባሉ ህዝቦች ላይ ጥቃት በመፈፀም ያ ህዝብ በሸኔ ላይ እንዲነሳ፣ የሀገሩም ህዝብ የኦሮሞ ነፃነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ድሩ መስርቶ እንደሚንቀሳቀሱ ተደርሶበታል። ይሄ ግልጽ የሆነ ነው። አሁን በወለጋዋስ በግልጽ ነው የሚንቀሳቀሰው በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው። በኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው። ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ እገምታለሁ። አመሰግናለሁ። አመሰግናለሁ። አንድ ጥያቄ ልቀብል። ማይኩን የያዙት ቅድም ሰጥቼዎት ነበር። አመሰግናለሁ። አብዩ በለው እባላለሁ። የልሳነ ግፏን የወልቃይጠገድ የጠለምት ሰባዊ መብት ተሟጋች ድርጅት ፕሬዚደንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም እስማማለሁ። ፍትህ ያስፈልጋል። ይህ ፍትህ መረጋገጥና ተጠያቂነት መምጣት ያለበት ግን ለአርባ ሶስት ዓመት የወልቃይት ህዝብ በትግራይ ወራሪ ሀይል በህዋት አማራ የሆነ ህዝብ ትግሬ ነ ተብሎ ታርዷል፣ ተገሏል። አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋገጥ፣ ይህ ተጠያቂነት እንዲረጋገጥ ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው ፍትህ ከሁለት ዓመቱ ሳይሆን ወደ ኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንቹ እሱ ነውና፣ ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሓትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገ ነው። ውጤቱን እያየ ነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስረተን ካልሄድን አሁንም የሐሰት ትርክት እየረጨን ጀኖሳይድ፣ ሌላም ሌላም እያል እየረጨን እንዴት ወደ ሰላም የሚካሄደው ያን ሰላም እንዴት ማረጋገጥ ይቻላል? ካልሆነስ አሁን ህዝብ ፍትህን እያረጋገጠ በጉልበቱ እንዳለው በጉልበታችን እያረጋገጠን ፍትህን እንሂድ። መቆመ የለውም። ይሄን አቆመን ለትውልዱ እንዴት ነው ሰላምን ልናስረክብ የምንችለውመልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት ማዕዛ ቀጥሎ ዶክተር ኢታና አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው። ወልቃይ ጸገዴ ነው እንጂ ወልቃይ ጸገዴ አይደለም መጀመሪያው ነው። በመቀጠል ወልቃይ ጸገዴ ላይ ያለው ያሉት ተጋሩ ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዊ ነኝ ብሎ የወሰነው የወልቃይት ጸገዴ ነዋሪ ሰው አንተ ትግራይ አይደለም፣ አንተ ትግራዊ አይደለም አማራ ነህ የሚለው አካል ካለ በብረት አይደለም ይህንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን፣ ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታትስ ኳ አንቴ መመለስ አለብን። ሁለተኛው ነገር ይሄ የሀሰት ትርክት የሚባል ነገር ሀሰት አይደለም። የኢትዮጵያ መንግስት የአማራ ስፔሻል ኃይልና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፈሩ ሲደፍሯቸው ከአሁን በኋላ የትግራይ እናት ማህጸኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል የለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም። ኢንቴሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ። መጨረሻ ይቅርታ፣ ፍትህ እንዲመጣ ከተፈለገ ተበድ ያለው ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፐንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን ቋቋማ ኢንዲፐንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሀቁን እንዲያወጣ የኢትዮጵያ መንግስት መፍቀድ አለበት። እስካሁን ድረስ ያከለከለው የኢትዮጵያ መንግስትና የእሱ ደጋፊዎች ናቸው። ዶክተር ኢታናንም አንድ ደቂቃ መስጠት ፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ፣ ጥያቄም ሲሰጡ በሌሎች አካላት ጭምር እዚህ በሌሉ በውይይቱም ራሳቸው መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ሪታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ። አንድ ደቂቃ ማልወስድ መጨረሻ ላይ የተጠየቀውን ጥያቄ ብቻ ነው የምመልሰው። የሀሰት ትርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም፣ ይዘቱን ግን ከውጭ የሚነገረውን አንስቼ ለመናገር ከሆነ የሀሰት ትርክት የሚባለው ምንድን ነው? ኦሮሞ አገር አለኝ ማለት ነው ሀሰት ትርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለት ነው የሀሰት ትርክት ወይስ ምንድን ነው? ብሄሮች፣ መልካም ሀሳባችሁን ተመልካቾች የሚከታተሉት ይመስለኛል። አልጨረስኩም፣ አልመለስኩም። ስለዚህ የሀሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች፣ ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ እየተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ መፍታት ነው ያለብን። ለሚዛን ሲባል የተለያየ ስብጥሮችን እያቀላቀልክ ነው። ባጭሩ አቶ ነ የወልቃይ ጠገዴ ጉዳይ የሕግ ባለሙያም ስለሆንክ ምናልባት አንዳንድ የሕግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩ ና ትርክት ሲባል፣ በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አደለም። እሳቸው ሲናገሩ አማራ ባለፉት መቶና መቶ ሃምሳ ዓመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበረ የሚለው ጉዳይ ነው የአሁን የአማራን ህዝብ ለእልቂት እየዳረገ ያለው የሚለውን ነገር ለመናገር ይመስለኛል የወልቃይ ጠገዴን ጉዳይ በማንሳት የወልቃይ ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም ያ የኢትዮጵያ መሬት ነው አይደል ትግሬውም አማራውም ሂዶ ኦሮሞውም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድን ነው ችግሩ ሊሆን የሚችለው ይህን ችግር እኮ የኔ ነው ህጉን በአነሳ ደስ ይለኛል የኔ ነው የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚኛው ህዝብ ነው የሚል አሰጣጥና የአድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወደ የት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት አዋጅ ቁጥር 71984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት ይላል። ይህ አዋጅ ሪፒል አልተደረገም፣ ውድቅ አልተደረገም። ማየት ይቻላል አዋጅ ቁጥር 7/1984 ማለት። ከዛ ውጭ ግን ህገ መንግስቱ የክልሎችን ድንበር አላሰመረ። ሄዳችሁ ማየት ትችላላችሁ። ይህ አዋጅ ነው ያሰመረ። ስለዚህ ይህንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይ ጠገዴ ራያ የሚባለውን ወደ ትግራይ አካተተ። ይህ አዋጅ ተዘለለ ነው። እሺ እባክዎን፣ ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደማያው ልዩነት ስላለ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገርና ከፖለቲካ ውጭ በሆነ አብረን እንዴት የምንሰራለን ለሚለው ከእንደ ማእዝ አይነት ከእህቶች ጋር የመነጋገር ሀሳብ አለ ነው ጥያቄ። አመሰግናለሁ። አዩ ለጠየቅሹ ጥያቄ መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ የአፋር ህዝብም በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻል አለብን። ይሄ ጦርነት ኢትዮጵያ ያለ የወረደ ዳፋ ነው። እሱን ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ትግራይ ላይ ትግራይ ላይ ብቻ ነው የደረሰ የምንል ከሆነና የሌለውን ደግሞ የደረሰበትን መጠቃት የምንተወው ከሆነ አሁንም ለመስማማት ስሜ ጉዳት ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች፣ ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ሕጻናቶች፣ ሴቶች፣ አሮጊቶች፣ ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያ ሁሉ ኢንፍራስትራክቸር ወደመ በዚህ ጦርነት ማለት ነው የትም ያለው ይሁን የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው እሱ ሊያሳስበን ይገባል ነው እና ስፔኑን ልንረዳ ይገባል መጀመሪያ ነው ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው ምናልባት አሁን ለምሳሌ ጄኖሳይድ ሲባል ዴፊኒሽኖች አሉ የዓለም አቀፍ ዴፍኔሽኖችም አሉ የሀገር ውስጥ ዴፍኔሽኖችም አሉ ሮም ስታቲዩት ማየት እንችላለን። አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለውን ነገር ፕሩፍ አናደርጋውንም። ጀኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል ጉዳቱን አንደርስታንድ ማድረግ ይገባኛል። ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ ግን ጀኖሳይድ ብን አግራቤ ስናደረገው ኢንቴንሽን የምትል ቃል አለች ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለነው ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም ግን ሁላችንም እኔ የአንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ የሰው ሀገር መጥቼ እኮ ነው እየኖርኩኝ ያለሁኝ የሰው ሀገር ፕሮፐርቲ ነው እየጠቀምኩ ያለው የሰው ሀገር ዲሞክራሲ ነው እንጆ እያደረግኩኝ ያለው። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖር ነው ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል የማንልበት ምንድነው ምክንያት ሊኖር የሚገባ በተለይ እዚህ አንድ አንድ ጥያቄ በነገራችን ለኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ እንግዲህ ሀገራት የተሰባሰቡ ለኢኮኖሚ የሚሆን ለሚሊታሪ የሚሆን እየተሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈልግ። እንደዛ መሆን ያለበት አይመስለኝም። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋም ይሁን የካልቸር የሚሆን የሃይማኖት የሚሆን የሰልፍ አድሚኒስትሬሽን የሚሆን እንዴት መሆን መቻል አለበት? ኢትዮጵያ እንዴት እናስተዳድራት? እንዴት አይነት የአስተዳደር ስርዓት ትከተል? ምን ቋንቋዎች እውቅና ያገኙ? የሚለው ነገር ላይ ነው ልንወያይ የሚገባ እንጂ በራሷ በኢትዮጵያ ላይ ማ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራ ነው የምንመጣ ለማለት ነውምሳሉ ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው ብዙ ጥያቄ ይፈልጋል የመጨረሻ ዕድል እርስዎ ልስጥ በተደጋጋሚ በቀረቡት ሀሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ኢታና እኔ አሁንም ቅድም ያልኩትን ነገር ነው የምደግመው ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል። ሰዓቱ ስላለቀ ሀሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲያችን ተገኛችሁ። ታዳሚዎቻችንም እንዲሁ የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት ማዕዛ ግዴ፣ አቶ ሄኖቅ አበበ እንግዶቻችን፣ ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን። አድማጮች፣ የአሜሪካ ድምጽ ኢትዮጵያ የሰላም መንገዶች በሚል ርዕስ ያሰናዳው የአንድ ሰዓት ተኩል ውይይት ይህን ይመስል ነበረ። በሙሉን ለመከታተል ከፈለጋችሁ በዌብሳይታችን በፌስቡክ እና በዩቲዩብ ገጾቻችን ላይ ታገኙታላችሁ። በዚሁ አጋጣሚ የዚህ መድረክ ዓላማ የተለያዩ የትውልደ ኢትዮጵያውያንን ሀሳቦች ወደ አንድ መድረክ በማምጣት ማብላላትና ስለ ሰላም መንገዶች ለመነጋገር እንጂ ክስና ምላሽ አውድ እንዳልነበር ለመግለጽ እንወዳለን። በመሆኑም በዚህ ውይይት ላይ የተነሱ እንዲሁም ማብራሪያና ምላሽ ለሚያስፈልጋቸው ጉዳዮች ከተለያዩ የሚመለከታቸው ሰዎች ማብራሪያና ምላሽ ፈቃደኛ ዜና ከሆኑ ይዘን እንደምንቀርብ ለመግለጽ እንወዳለን። በተጨማሪም የዘር ፍጅትና ጄኖሳይድ የሚሉ ቃላቶች በዚህ ውይይት ላይ በተደጋጋሚ ተጠቅሰዋል። ይሁንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው አመት ይፋ ባደረጉበት የምርመራ ውጤት በስብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳገኙ ጠቁመው የዘር ፍጅት እና ወይም ጄኖሳይድ መፈፀሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄድና ስላለመካሄዱ ግን የጠቆመው ነገር የለም። በድጋሚ ተሳታፊ እንግዶቻችንን ተወያዮችንና አወያዮችን እንዲሁም እናንተን አድማጮቻችንንና ተመልካቾቻችን እናመሰግናለን። በዚሁ የምሽቱን ፕሮግራማችንን እናጠናቀቃለን። በፕሮግራማችን ላይ ያላችሁን አስተያየቶች ይህን የተላለፈውን ውይይት ጨምሮ በተለያዩ ሳምንታዊ ፕሮግራሞቻችን ላይ ጥቆማ ወይም አስተያየት ለመስጠት ብትፈልጉ በምን ታገኙናላችሁ የሚለውን ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን።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 የምሽቱ መሰናዷችን ተጠናቀቀ። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየ ነኝ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Jibi <laughs>